ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የኢትዮጵያ የምግብ ዋጋ መናር፣ ዝናብ በኢትዮጵያ እፎይታ ቢያስገኝም አደጋ ደቀነ፣ የኢትዮጵያ ሰላም ጠባቂዎች አብዬ እንዲገቡ ይጠበቃል፣ ኢትዮጵያ ለሱዳንም የመብራት ኃይል እንደምታቀርብ ታወቀ፣ መስፍን ኢንዳስትሪያል አዲስ የመኪና መገጣጠሚያን አስመረቀ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዋሽንግተን ፖስት ጋዜጣ የኢትዮጵያ መንግስት፣ ደንግጎት የነበረውን የዋጋ ቁጥጥር በማንሳቱ የምግብ ዋጋ ኑሮ ለብዙዎቹ የማይቀመስ ሆኗል ይላል። ዋቤ ሐብሴ የተባለ የሥጋ መደብር ባለቤት የስጋ የምግብ ዘይትና የዳቦ የመሳሰለው ዋጋ በቀነሰበት ወቅት ብዙ ደንበኞች ይገዙ ነበር፣ ግን ትርፍ አልነበረውም። አሁን የዋጋ ገደብ ሲነሳ ደግሞ የሥጋ ዋጋ ወደ ሁለት እጥፍ በሚጠጋ ስለጨመረ ገዢ ጠፍቶ የሥጋ ገበያ ሞቷል ሲል መናገሩን ጋዜጣው ጠቅሷል። አብርሃም ሀብታሙ የተባለ ታክሲ ነጂ የአንድ ኪሎ ሥጋ ዋጋ ወደ ዘጠና ብር ገደማ በሆነበት በአሁኑ ወቅት በአይኔ እየተመኙ አልፈው እንደሆነ እንጂ ልነካው አልችልም ማለቱን ጋዜጣው ጽፏል። ደንበኞች በጨንቃቸው የሥጋ ዋጋ እንዲወርድ ላለመግዛት አድመው ነበር። የሥጋ መደብሩ ባለቤት ዘመቻው ገዢ ቢያሳጣኝም ዋጋ ማውረዱም አያዋጣኝም ብሏል። ለሽሮ የሚሆን አተርና ሽምብራ እንዲሁም ሌሎች አነስተኛ ዋጋ የሚጠይቁ እህሎችም ዋጋ በአቅሙ በመናሩ ኑሮ እጅግ ከብዷል ሲል ዋሽንግተን ፖስት ጋዜጣ ጠቁሟል። የኢትዮጵያ መንግስት ሀገሪቱ በዓለም አቀፍ ደረጃ የናረው የምግብ ዋጋ ሰለባ ሆናለች ይላል። ዓለም አቀፍ የገንዘብ ድርጅት ግን መንግስት ለመሠረተ ልማት ዝርጋታ ገንዘብ በመበደርና በማተም ግሽበት እየፈጠረ ነው። የመንግስት አሃዞች እንደሚያመለክቱት የገንዘብ ግሽበት 35 ከመቶ ደርሶ ነበር ሲል አስገንዝበዋል። ዓለም አቀፍ የገንዘብ ድርጅት አያይዞም የኢትዮጵያ መንግስት የዋጋ ገደብ ማንሳቱን አሞግሶ በአፍሪቃ ከፍተኛ እድገት በማሳየት ላይ ካሉት ሀገሮች አንዷ የሆነች ኢትዮጵያ የኢኮኖሚዋ ከልክ በላይ መጋል ያለውን ማስወገድ አለባት ማለቱን ዋሽንግተን ፖስት ጋዜጣ ዘግቧል። የተባበሩት መንግስታት ድርጅት የዜና ማዕከል በኢትዮጵያ ከቅርብ ጊዜያት ወዲህ መምጣት የጀመረው ዝናብ ለጊዜው የውሃውን እጥረት ቢያቃልልም የተቅማጥ አደጋ እንዳስከተለ ኦቻ በሚል አህጽሮት የሚታወቀው የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ጽህፈት ቤት ማስታወቅን ጠቅሷል። ከቅርብ ጊዜያት ወዲህ የተገኘው ዝናብ ከሃይጅንና ከንጽህና ጉድለት ጋር ተዳምሮ ከዚህ ቀደም የአጣዳፊ ተቅማጥ ህመም ታይቶባቸው በነበሩት አካባቢዎች የአጣዳፊ ተቅማጥ አደጋ እንደደቀነ ኦቻ መግለጹን የዜናው ማዕከል ጠቁሟል። ኦል አፍሪካ ዳትካም የተሰኘው ድረገጽ የሱዳን መንግስትና የደቡብ ሱዳን አስተዳደር ባደረጉት ስምምነት መሰረት የኢትዮጵያ ሰላም ጠባቂዎች ሁለቱንም ወገኖች ወደሚያጨቃጭቀው አብዬ ክልል ይንቀሳቀሳሉ ተብሎ እንደሚጠበቅ በአፍሪቃ ህብረት ተመድበው ሁለቱን ወገኖች የሚያደራድሩት ታቦ እምቤኪ መግለጻቸውን ጠቁሟል። የደቡብ አፍሪቃ የዜና ስርጭት ኮርፖሬሽን ባለፈው ሰኞ አየር ላይ ባወጣው ከታቦ እምቤኪ ጋር የተደረገ ቃለ መጠይቅ ከስምምነቱ መፈረም በኋላ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ለኢትዮጵያ ሰላም ጠባቂዎች ወደ አብየ መሄድ ያመቻቻል። የሱዳን መንግስትና የደቡብ ሱዳን አስተዳደር ወታደሮቻቸውን ከአጨቃጫቂው ክልል ያስወጣሉ ማለታቸውን ኦል አፍሪካ ዳትካም ጠቅሷል። ደቡብ ሱዳን ነፃነቷን የምታውጀው እንደ አውሮፓ አቆጣጠር ሐምሌ ዘጠኝ ቀን ማለትም ከሁለት ሳምንታት በኋላ ሲሆን እስከ ያዝነው ወር ማብቂያ ባለው ጊዜ ማለትም በአንድ ሳምንት ውስጥ ሁለቱን ወገኖች የሚመለከተው ዝግጅት ሁሉ ይከናወናል የሚል ተስፋ እንዳለ እምቤኪ መግለጻቸውን ኦል አፍሪካ ዳትካም ዘግቧል። ሮይተርስ የዜና አገልግሎት በዘገበው መሰረት ኢትዮጵያ በመጪው ወር ወደ ሱዳን የኤሌክትሪክ መብራት ኃይል አቅርቦት መላክ ትጀምራለች። ኢትዮጵያ ወደ ጅቡቲ ከሁለት ሳምንታት በፊት የኤሌክትሪክ መብራት ኃይል መላክ ጀምራለች ይላል ባለፈው ማክሰኞ የወጣው የሮይተርስ ዘገባ። ይህም ኢትዮጵያ የአካባቢው የኤሌክትሪክ ኃይል ላኪ ለመሆን ባላት እቅድ መሰረት እንደሆነ የዜናው አገልግሎት ጠቁሟል። የኢትዮጵያ የኤሌክትሪክ ኃይል ኮርፖሬሽን ከፍተኛ ባለሥልጣን አቶ ምህረት ደበበ ኢትዮጵያ ከጎረቤት ሀገሮች የቀረበላትን የኤሌክትሪክ ኃይል ፍላጎት ለማሟላት በመጪዎቹ ሰላሳ ስድስት ወራት ውስጥ በቂ የኤሌክትሪክ መብራት ኃይል ታመነጫለች ማለታቸውን ሮይተርስ ጽፏል። ኢትዮጵያ ወደ ጅቡቲ፣ ሱዳንና ኬንያ የኤሌክትሪክ መብራት ኃይል ለመላክ እንደተስማማች ተስማማች መዘገቡን የዜናው አገልግሎት ጨምሮ ገልጿል። በሌላ ዜና ደግሞ ሀገሪቱ የመጀመሪያው በነፋስ የሚንቀሳቀስ የኤሌክትሪክ መብራት ኃይል በመጭወር ለመጀመር እየተዘጋጀች ነው። በነፋስ የሚንቀሳቀሰው የመብራት ኃይል ውጥን ለሀገሪቱ የ120 ሜጋዋት ኃይል ያለው አቅርቦት ሊያስገኝ ይችላል። ይህም ሀገሪቱ በቀጣዮቹ አምስት ዓመታት ውስጥ ለማስገኘት ያቀደችው የ10 ሺህ ሜጋዋት የኃይል ምንጭ አካል ይሆናል ማለት ነው ሲል ሮይተርስ የዜና አገልግሎት ዘግቧል። በተያያዘ ዜና ደግሞ የሱዳን ሕዝብ ኢትዮጵያ በአባይ ወንዝ ላይ ለመገንባት ያሰበችውን ግዙፍ የመብራት ኃይል ማመንጫ ግድብን ይደግፋል ሲሉ በኢትዮጵያ የአራት ዓመታት አገልግሎት ጊዜያቸውን አብቅተው ወደ ሀገራቸው የሚመለሱት አምባሳደር ሙሕዲን ሳሊም አሕመድ ኢብራሂም መግለጻቸውን ሱዳን ትሪቡን ጋዜጣ ጽፏል። መስፍን ኢንዳስትሪያል ኢንጂነሪንግ፣ ጊሊ ኢንተርናሽናል ኮርፖሬሽን ከተባለው ዋናው መሰረቱ ቻይና ከሆነው ኩባንያ ጋር በመተባበር የአዲስ መኪና መገጣጠሚያ ተቋምን ባለፈው ቅዳሜ እንዳስመረቀ አዲስ ፎርችን ጋዜጣ ዘግቧል አዲስ መገጣጠሚያ ተቋም የሚገኘው የመስፍን ኢንዳስትሪያል የጭነት መኪና መገጣጠሚያ ባለበት መቀሌ ከተማ ሲሆን መስፍን ኢንዳስትሪያል በሩሲያ የተሰሩ ካማዛንን የመሳሰሉት የጭነት መኪናዎችን ሲገጣጥም ቆይቷል ይላል አዲስ ፎርችን ጋዜጣ መገጣጠሚያው ተቋም በአመት ከስምንት መቶ በላይ ጊሊ መኪናዎችን የመገጣጠም ብቃት አለው። በስምምነታቸው መሰረት የሚሰራው መገጣጠም ብቻ እንደሆነም አዲስ ፎርችን ጋዜጣ ዘግቧል። አድማጮች የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።